ፌዴራሉ ጸረ ሙስና ኮሚሽን ዛሬ ለተወካዮች ምክር ቤት ባቀረበው ሪፖርት ከሁለት ነጥብ ሶስት መቶ ሚሊዮን ብር በላይ ግምት ያለው የመንግስት መሬት ከህግ ውጭ በጥቂት ግለሰቦች ሀብትነት መያዙ የተደረሰበት መሆኑን ገልጧል። ባለፉት አስር አመታት ስልጣንን ያላግባብ በመጠቀም ከአራት መቶ ሚሊዮን ብር በላይ የመንግስት ገቢ ሳይሰበሰብ መቅረቱን እንዳጣራም ኮሚሽኑ አስታውቋል። በምክር ቤቱ የፍትህና ማህበራዊ ጉዳዮች ኮሚቴ ጥያቄ ቀርቦ ማብራሪያ መሰጠቱን አክሎ መለስካቸው አምሀ ቀጣዩን ዘገባ ከአዲስ አበባ አስተላልፏል። የፌዴራሉ የሥነ ምግባርና ጸረሙስና ኮሚሽን ኮሚሽነር አቶ አሊ ሱሌማን ዛሬ የመሥሪያ ቤታቸውን የሁለት ሺህ ስድስት በጀት ዓመት የአስር ወራት የእቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት ባቀረቡበት ጊዜ እንዳስታወቁት ኮሚሽኑ ሥራውን በተለያዩ ዋና ዋና ዘርፎች ከፋፍሎ በተመደበ ጊዜ አኳያ ለማከናወን ሞክረዋል። ከእነዚህ መካከል በአሰራር ሥርዓት ጥናት፣ ሙስናንና ብልሹ አሰራር መከላከልንና የሙስና ወንጀልን መመርመርና መክሰስ በሚሉት ተግባራት ላይ ከተሰሩ ሥራዎች ለምሳሌ ያነሷቸውን ለፓርላማው ዘርዝረዋል። ኮሚሽነሩ ያስቀደሙት በመሬት አስተዳደር ውስጥ ስለተፈጸመ ሕገወጥ አሰራር ነው። በዚህ አላግባብ በግለሰቦች ሀብትነት የተያዘው የመንግሥት መሬት ግምት 203 ሚሊዮን 549 ሺህ 144 ብር መሆኑን ሪፖርታቸው ያመለክታል። በመሬት አስተዳደር ሀሰተኛ የመሬት ባለይዞታነት መረጃ በማዘጋጀትና ህጋዊ ቅድመ ሁኔታ ላላሟሉ ሰዎች የመንግስት መሬት አለአግባብ በመስጠት በሶስት ምርመራዎች በ12 ተጠርጣሪዎች ላይ ምርመራ ተካሂዶ ለአቃቤ ህግ ውሳኔ ቀርቧል። በዚህ የምርመራ ስራ በተሰበሰበው ማስረጃ መሰረት 155 ሺህ 2008 ካረ ሜትር የመንግስት መሬት አላግባብ በግለሰቦች የተያዙ መሆኑ ታውቋል። የታክስ አስተዳደርን በተመለከተ ደግሞ በግንባር ቀደምነት የተጠቀሱት አሁን ጉዳያቸው በፍርድ ቤት እየታየ የሚገኘውን የቀድሞዎቹን የገቢዎችና ጉሙሩክ ባለሥልጣን የሥራ ኃላፊዎችና ሠራተኞች እንዲሁም ጥቂት ነጋዴዎችን ነበረ። ኮሚሽነሩ እንዳሉት በመቶ ሰማንያ ጉዳዮች ላይ ምርመራ ተጣርቶ ክስ የቀረበ ቢሆንም በሌሎች አስር ጉዳዮች ላይ ግን አሁንም ምርመራ እየተከናወነ መሆኑን ገልጸዋል። በተለይም ስልጣንን አላገባብ በመጠቀም ከፍ ያለ የመንግስት ገቢ እንዳይሰበሰብ ማድረጋቸውን ገልጸዋል። ይህን ስርዓት በመተላለፍ ህጋዊነት የሌለው ኮሚቴ በማቋቋምና አስቀድሞ የተወሰነውን እና አቤቱታ አጣሪ ኮሚቴ ያጸደቀውን ግብር እንዲሰረዝ በማድረግና ኃላፊዎች በቀጥታ ለኦዲተሮች ትዕዛዝ እየሰጡ እንደገና ግብር ከፋው ግብር ከህግ አግባብ ውጪ ድጋሚ ኦዲት እንዲደረግ እና ግብር እንዲቀነስ በማድረግ በ21 ግብር ከፋዎች ላይ የተጣለ ብር 452.7 ሚሊዮን የመንግስት ገቢ እንዳይሰበሰብ ባደረጉ 22 ተከሳሾች ላይ ምርመራ ተከናውኖ 18 ክስቶች ተመስርተዋል። ቀረጥና ታክስ በማጭበርበር ኮሚሽኑ በዚሁ ዘርፍ ትኩረት የሰጠው ጉዳይ እንደነበረም አቶ አሊ ሱሌማን ለምክር ቤቱ ተናግረዋል። በእሳቸው አባባል የተሳሳተ ሰነድ በማቅረብ ታክስ መሰወር፣ ከቀረጥ ነፃ ተፈቅደው የገቡ ዕቃዎችን ላልተፈቀደ ዓላማ በመዋልና ቀረጡን ባለመክፈል ብዙ ገቢ እንደታጣ ይጠቁማሉ። የገቢዎችና ጉሙሩክ ባለስልጣን የስራ ኃላፊዎችን በተመለከተም የጉሙሩክ ሕግን ተላልፈው በተገኙ ግብር ከፋዮችና በኮንትሮባንድ ወንጀል የተከሰሱ ግብር ከፋዮች ላይ ምርመራ እንዳይደረግና የተመሠረተን የወንጀል ክስ አላግባብ በማንሳትና ተመሳሳይ ድርጊቶችን በመፈጸም የሙስና ድርጊት ፈጽመዋል ሲሉ ማስረጃ ያቀርባሉ። የሙስና ወንጀል በፈጸሙ በሀያ አራት ተከሳሾች ላይ ምርመራ ተጣርቶ በ93 ጉዳዮች ክስ ተጠርቦባቸዋል። በእነዚህ ጉዳዮች በዋናው ኦዲተር ሙያዊ ገዛ ኦዲት ተደርጎ የተገኘውን ብር አንድ መቶ ሰማኒያ ዘጠኝ ነጥብ አራት ሚሊዮን የኦዲት ግኝት ጭምር በመንግስት ላይ የብር ሶስት መቶ ሰባ ነጥብ አንድ አራት ሚሊዮን ጉዳት ስለመድረሱ ማስረጃ ቀርቧል። ኮሚሽነሩ በሪፖርታቸው ላይ እንደገለጹት ባለፉት አስር ወራት የድሬዳዋ ቅርንጫፍ ጽህፈት ቤትን ጨምሮ መስሪያ ቤታቸው ሁለት ሺህ ስምንት መቶ ስልሳ ሰባት ጥቆማዎችና አቤቱታዎችን የመቀበል የመመዝገብና ውሳኔ መስጠት ስራ አከናውነዋል ብለዋል። ከእነዚህ ጥቆማዎች ውስጥ በኮሚሽኑ የስልጣን ክልል ስር የሆኑት 1293 ወይም 45 በመቶ ብቻ ሲሆኑ 55 በመቶ የሚሆኑት ወይም 1574ቱ ከኮሚሽኑ የስልጣን ክልል ውጭ መሆናቸውን አስታውቀዋል። ዝርዝራቸውን ግን ግልጽ አላደረጉም። አንዳንድ ተቃዋሚዎች መንግስት አሁንም የሙስና ወንጀልን በተመለከተ ቁንጮን አንለካውም ሲሉ ያማርራሉ። ኮሚሽነር አሊ ሱሌማን በበኩላቸው ሙስናን በአንድ ምት መግደል እንደማይቻልና ሂደት መሆኑን ብዙ ጊዜ ሲያስገነዝቡ ይደመጣሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ